ልክ የዛሬ ሀምሳ ዓመት ኢትዮጵያ በማራቶን ሶስተኛውን ወርቅ ያገኘችበት የሜክሲኮ ኦሎምፒክ ልኡካኑን የመሩት የቀዳማዊ አጼ ኃይለ ስላሴ ልጅ ልጅ መኮንን መኮንን ነበሩ። ታዳጊው ወጣት ከሜክሲኮ ልኡካን ቡድን ጋራ በሶስተኛው አፍሪካ ዋንጫ ለኢትዮጵያ ብሔራዊ እግር ኳስ ቡድን ዋንጫ ያስገኙት ተጫዋቾች እንዲሁም ደግሞ በስድስተኛው አፍሪካ ዋንጫ ተወዳድረው ጥሩ ተጫውተው ጥሩ ተወዳዳሪ ሆነው አሳዛኝ ተሸናፊ የሆኑት የብሔራዊ ቡድን ተጫዋቾች አብረው ተጉዘዋል። ንጉሠ ነገሥቱ ይህን ውለታቸውን አይተው የሜክሲኮን ኦሎምፒክ እንዲመለከቱ እድል እንዲሰጣቸው አድርገው ነው። በጣሊያን ሮም በባዶ እግሩ እንዲሁም በጃፓን ቶኪዮ ኦፕራሲዮን ባደረገ በአስራ አምስት ቀኑ ሮጦ ሁለት የወርቅ ሜዳይ በማራቶን ለኢትዮጵያ ያስገኘው አበበ ቢቂላ እንዲሁም ደግሞ ማሞ ወልዴ ሁለቱም በማራቶን ይወዳደራሉ። ማሞ አንድ የወርቅ ለማግኘት፣ አበበ ቢቂላ ደግሞ ሶስተኛውን ሁለቱም ይሮጣሉ። ማራቶን ተጀምሮ አበቢ ቢቂላ 17ቱን ኪሎ ሜትር እየመራ ይሮጣል። ይሮጣል ማሞ ይከተለዋል። ከሌሎች ሯጮች ርቀዋል። አበበ ቢቂላ በ17 ኪሎ ሜትር ውስጥ ሶስተኛውን የወርቅ ሜዳ በማራቶን ለኢትዮጵያና ለአፍሪካ እንደሚያስገኝ እየታመነ ነበር። በመሃል ታመመ፣ እግሩ አካባቢ አቋርጦ ወጣ። ማሞን ግን በርታ በርታ፣ ማሞ እኔ አልቻልኩም ብሎት ነው የወጣው። ማሞ ቀጠለ ይሮጣል አምልጧል በጣም አሰልጣኙ ስዊድናዊ ኦኒኒሽከነን ማሞ ዛሬ ለኢትዮጵያ ጥሩ ስራ እንዳሉት እሱ ራሱ አጫውቶኛል ማሞ ሮጠ የሶስተኛውና የስድስተኛው አፍሪካ ዋንጫ እግር ኳስ ተጫዋቾች ከማሞ ጋር አብረው እየሮጡ በተለይ ሊገባ አካባቢ እጅግ ያበረታቱት ነበር አብረው እየሮጡ ማሞ አሸነፈ ገባ የሜክሲኮ አየር እጅግ በጣም እጅግ ጥሩ ነበር። ደስ የሚል ዙሪያውን በአበቦች በአረንጓዴ ቀለማት ደምቋል። ያን ጊዜ ንዋይ ደበበ የጥቅምታ አበባ ነሻሉ አወድሹው አካሌም በሙሉ ብሎ እንኳ አልዘፈንም እና በተፈጥሮ ውበት ያጌጠችው ሜክሲኮ ማሞ ወልዴን ለሶስተኛው የማራቶን ድል አበቃቸው ፍስሐ ወልዳ ማኑኤል ቀደም ሲል በኢትዮጵያ የሶስተኛ አፍሪካ ዋንጫ የኢትዮጵያ ቡድን ቻምፒዮና ሆኗል። በዚህ ላይ ጀግናው አበበ ቢቂላ የማራቶን ድል ተቀዳጅቶ ነው የመጣው እና ሜክሲኮ ላይ የልጅ ልጃቸውን መኮንን መኮንንን ዴሌጌሽኑ ኃላፊ አድርገው ወደ ሜክሲኮ በሶስተኛ አፍሪካ ዋንጫ ተጫውተው ከነበሩት ቡድን እኛም ደግሞ በኋላ መጥተን ስድስተኛ አፍሪካ ዋንጫ ውስጥ አብረ ነው የተቀላቀልን የነበርነውን አንድ ላይ አድርገው ለሜክሲኮ በሳቸው መልካም ፈቃድ ሄደን የተደረገውን የሜክሲኮን የኦሎምፒክ ስርዓት የኦሎምፒክ ጨዋታ አድርገናል። በተለያዩ የሜክሲኮ ሲቲ ለምሳሌ ሊዮን የሚባል ቦታ ላይ ሄደን ግጥሚያ አድርገናል እና እንዲህ እንዲህ ያለ እድል ሁሉ ገጥሞናል እና ጃንሆይ እኛንም ጭምር ኦሎምፒክ ከሚካፈሉት ጋር የኦሎምፒክ ዴሌጌሽኑ አብረን እንድንሆን እና እንድንሄድ አድርገውናል እና ይሄ ትልቅ ማስታወሻ ነበር ለእኔ። ከአውስትራሊያ ሜልቦርን ኦሎምፒክ እስከ ጀርመኗ ሙኒክ ለ ለሀያ አመታት በአምስት ኦሎምፒኮች የተካፈለ ጀግና ነው የማሞን ለየት የሚያደርገው ይህ ቅድም ፍስሐ ወልዳ አማኑኤልን ይዘን ስንጨዋወተው የቆየነው የሜክሲኮ ኦሎምፒክ ነው ማሞ በዚህ በሜክሲኮ ኦሎምፒክ በ በአስር ሺህ ሜትርም ተወዳድሮ ብር አግኝተዋል ማን ነው እንደ ማሞ አርባ ሁለት ኪሎ ሜትር በማራቶን ሩጦ እንደገና ደግሞ በአስር ሺህ ሜትር ብር የሚያገኝ ላውም ማሞ ተበልጦ ነው ለጥቂት፣ በሩጫው ሳይሆን በብልጠት ከኋላው ይከተለው የነበረው ስርስሩ ስሩ ይሄድ የነበረው አትሌት ሲጠራው ዞር ሲል እሱ አመለጠና ወርቋን ሄዶ ጨበጠ። ማሞ ከወርቅ ወደ ብር መጣ። እናም እንደ ማሞ ማራቶን ሮጦ አስር ሺህ ሜትር ደግሞ እንደገና ብር ያገኘ አትሌት በኢትዮጵያማ የለም ባለም ላይ እንዳለ እንግዲህ እናንተ ጻፉ። ለሁሉም እንግዲህ በስድስተኛው የአፍሪካ ዋንጫ ጊዜ ለኢትዮጵያ ብሔራዊ እግር ኳስ ቡድን በዘጠኝ ቁጥር ቦታ ተሰልፎ ተጫውቶ አንድ ግብ ያስቆጠረውን እንግዳዬን ፍስሐ ወልዳ አማኑኤልን አመስግኜ የዛሬውን ዝግጅቴን በዚሁ ላብቃ። I'm to go Too badly, Jim. Could tell

I'm I'm going to I'm going to